የኤፍቢአይ ዋና መርማሪ ጄምስ ኮሚ ለዩናይትድ ስቴትሱ ምክር ቤት የህግ ጉዳይ አስፈጻሚ ኮሚቴ እንደገለጹት በዲጂታል የቴክኖሎጂ በመጠቀም ሌሎች ወንጀሎችን ለመከላከል ከፍተኛ ሚና ያለው የካሊፎርኒያው ከፍተኛ ፍርድ ቤት አፕልን ይህን ቴክኖሎጂውን ለወንጀል ምርመራ ይጠቅም ዘንድ እንዲፈቅድ ህግ ካወጣ ለተለያዩ ወንጀሎች ምርመራ ከፍተኛ አስተዋጽኦ ይኖረዋል። ያሉት የኤፍቢአይ ስራ አስኪያጅ ጄምስ ኮሚ ናቸው። is about that case it obviously highlights the broader issue and of course it will be looked upon by <laughs> <laughs> በሌላ ወገን የአፕል ኩባንያ አይፎን በሚጠቀሙ ደንበኞቻችን እምነትን እናጣለን ሲል ተከራክሯል። የድርጅቱ ጠበቃ ብሩስ ስዌል የተጠየቅነው ቴክኖሎጂ በሁሉም አይፎን ላይ አሁን እየተጠቀምን ያለውን ቴክኖሎጂ ነው። በጣም ሰፊና ተመሳሳይ ነው። አንድን መስመር ብቻ ነጥሎ የሚከፍት አይደለም። የኤፍቢአይ ጥያቄን ተግባራዊ ማድረጉ ከፍተኛ የመረጃ ቀውስ ሊያመጣ ይችላል ይላሉ የሳይበር ሴኩሪቲው ማርክ ሮተንበርግ ለቪኦኤ በሰጡት ቃል ሕጉ አንዴ ከወጣና ቴክኖሎጂውን መጠቀም ከጀመርን ለዩናይትድ ስቴትስ መንግስት እንደታሰበው ቀላል አይሆንም። ምክንያቱም ሌሎች ሀገሮችም ይህንን ቴክኖሎጂ ለመጠቀም የሚያግዳቸው ነገር አይኖርም። እንደ ቻይናና ሩሲያ ያሉ ሀገሮችን ማለቴ ነው። በጣም ከባድ ምርመራ የሚጠይቁ ወንጀሎች ስላሉ ነው ይህን ቴክኖሎጂ መጠቀም የተፈለገው። ከዛ ባለፈ ግን ወዳልተፈለገው ውስብስብ ዓለም አቀፍ አጣብቅኝ ውስጥ ልንገባ እንደምንችል አስቀድመን መረዳት ያስፈልገናል። የህግ አውጪዎቹ በሌላ በኩል ደህንነትንና የግል ጉዳይን በእኩል የምናከብረው ጉዳይ ይሆናል ብለዋል የኒውዮርኩ የህዝብ ተወካይ ጄሪ ናድለር ጥንቃቄ በተሞላበት የግል ጉዳዮችን የአፕል ቴክኖሎጂ በተጠቃሚዎቹ መታመኑ እንዲቀጥል ተጨማሪ ህግ ይኖራል። በወንጀለኞችና በሰላማዊ ሰዎች መካከል ያለውን መለየቱ ስራ ግን ሊያሳስበን የሚገባ ተግባር ይሆናል። የዩናይትድ ስቴትስ ኮንግረስ በጉዳዩ ላይ አዲስ ህግ የሚያወጣ ከሆነ የአፕል መስሪያ ቤትና ኤፍቢአይ ፍጥጫቸውን ወደ ፍርድ ቤት ያዞራሉ። ቮይስ ኦፍ አሜሪካ